ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በየዕለቱ በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት እስከ 4 ሰዓት በ1922 ና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። ጤና ይስጥልን እንደምን አመሻችሁ፣ ክቡራትና ክቡራን አድማጮቻችን የዛሬ እሁድ ሰኔ 7 27 ዓ ም ምሽት ፕሮግራማችንን ይዘን ቀርበናል። በዓለም ዜና ፕሮግራማችን ከፍትና ቀሪውን ጊዜ በየሁለት ሳምንቱ እሁድ የሚዘጋጀው የወጣቶች መስተዋት ፕሮግራም ይሸፍናል። አስተናጋጆቻችሁ ቆንጂት ታይና አሉላ ከበደንን ሄኖክ ሰማ እግዜር የምርጫ 2007 ዘገባና ወጣቱን አስመልክቶ የታዘበውን ያካፍለናል። ዛሬ በእንግድነት ነው የሚቀርበው ማለት ነው። ስደትና እንግልት በፈረንሳይ የሰሞኑ ትኩረት ሆኖ ቆይቷል። ተከታትለነዋል። እሱን የያዝነውን ለቀቁን ስለቁን ደግሞ ወዲ ነው የምንሄደው፣ ቤት ስጡን ምናምን ስንላቸው ወጣቸው ጠይቆ አድሬስ የወሰዳችሁበት ቦታ ብሎ ፖሊስ በራሱ ነበር ያሰረን። ያው እኛ ነው ውጭ ነው ያለ ነው። እነ አድሬስ ያላወጡት ደግሞ ብዙ ኢትዮጵያዊያኖችና ኤርትራኖች ደግሞ ያው እስር ቤት ነው ያሉት። ከአምስት ቀን በኋላ ለፍርድ ቤት ይቀርባሉ ተብለዋል። ደራራ ብሉስማ ይባላል። በቅርቡ በፈረንሳይ ፖሊስ ታፍሰው ከነበሩ ስደተኞች አንዱ ነው። እነኝህንና ሌሎች ቅንብሮች ይዘን አብረናችሁ እናመሻለን። ንጉሡ ታምሬ ፕሮግራሙን ይመራልናል። አብራችሁን አምሹ። አሁን የዓለም ዜና። እንደምን አምሽታችኋል? ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። ደቡብ አፍሪካ በአሁኑ ወቅት ጆሐንስበርግ ከተማ በአፍሪካ ኅብረት የመሪዎች ጉባኤ ላይ የሚገኙትን የሱዳኑን ፕሬዚደንት ኦማር አልበሽርን ይዛ እንድታስር ዓለም አቀፉ የወንጀል ፍርድ ቤት ጠይቋል። በዚሁ የአይሲሲ ጥሪ መሠረት አንድ የሀገሪቱ ዳኛ የሱዳኑ መሪ ደቡብ አፍሪካን ለቀው እንዳይወጡ ባለሥልጣናቱን አዘዋል። ፕሬዚደንት ኦማር አልበሽር የመጨረሻ ውሳኔ እስኪሰጥ ድረስ የደቡብ አፍሪካ ሪፑብሊክን ለቀው እንዳይወጡ ታግደዋል። የሱዳኑ ውጭ ጉዳይ ሚኒስትር ካማል ኢስማኤል ስለዚሁ ሲናገሩ ፕሬዚደንቱ የጆሃንስበርጉ የአፍሪካ መሪዎች ጉባኤ እንዳበቃ ወደ ሀገራቸው ይመለሳሉ ብለዋል። ሚስተር በሽር ሁለት የእስር ማዘዣዎች የተቆረጡባቸው መሆኑን ያስታወሰው አይሲሲ እንደ አውሮፓውያን ዘመን አቆጣጠር በ2003 ዓ ም ዳርፉር ውስጥ የተቀሰቀሰውን ሕዝባዊ መነሳሳት ለመጨፍለቅ ወታደሮቻቸውን በመላክና አረብ ሚሊሻዎችን በመደገፍ የጦር ወንጀልና ሰብአዊ ፍጅት ፈጽመዋል ብሏል። የተባበሩት መንግስታት እንደሚለው በዚያ በድህነቱ በሚታወቅ አካባቢ በተካሄዱ ውጊያዎች ሦስት መቶ ሺህ ሰው ተገድሏል፣ ከሁለት ሚሊዮን በላይ ለስደት ተዳርጓል። አብዛኞቹ የጦርነት ሰለባዎች ደግሞ ሲቪሎች ናቸው ብሏል። ሩሲያና ቻይና በቀድሞው የዩናይትድ ስቴትስ የደህንነት ሠራተኛ በኤድዋርድ ስኖውደን ተሰርቀው የወጡ ከፍተኛ የሚስጥር ሰነዶችን በእጃቸው አስገብተዋል ሲል ዘ ሳንዴ ታይምስ የተባለው የእንግሊዝ ጋዜጣ ዘግቧል። ይህም የብሪታንያ ባለሥልጣናት ሰላዮችን ጠላት ከሚሏቸው ሀገሮች እንዲያስወጡ አስገድዷቸዋል ሲል ጋዜጣው ያስረዳል። ብሪታንያ ይህን እርምጃ የወሰደችው ሞስኩ ኤድዋርድ ስኖደን እንደ አውሮፓን ዘመን አቆጣጠር በ2013 ዓ ም ከዩናይትድ ስቴትስ በኮበለለ ጊዜ ይዟቸው የወጣውን ከአንድ ሚሊዮን በላይ የሚስጥር ሰነዶች ማንበብ እንደቻሉ ከተዘገበ በኋላ ነው። ስኖውደን ከጠፋ ከጥቂት ጊዜ በኋላ የሩሲያው ፕሬዚደንት ቭላዲሚር ፑቲን ጥበቃ እንዲያደርጉለት በጠየቀው መሠረት ጊዜያዊ የሩሲያ ከለላ ተሰጥቶት ቆይቷል። አሁን ግን ቋሚ የመኖሪያ ፍቃድ አግኝቶ በመላ ሩሲያ ግዛት የመዘዋወር ነጻነት አለው ተብሏል። ግዛቷ ውስጥ ከባድ የአሜሪካ ወታደራዊ ጦር መሳሪያ በቋሚነት ለመትከል ከዩናይትድ ስቴትስ ጋር እየተደራደረች መሆኗን ፖላንድ አስታውቃለች። እቅዱ በከፊል የዩናይትድ ስቴትስ ሲሆን ዓላማውም የአሜሪካን በምስራቅ አውሮፓና በቦልቲክ ሀገሮች እይታ በመጨመር ወደፊት ሊከሰት ይችላል ተብሎ የሚፈራውን የሩሲያ ወረራ ለመከላከል ነው ተብሏል። እቅዱ ዩናይትድ ስቴትስ ፖላንድ ውስጥ የጦር ታንኮችንና ሌሎች ከባድ መሳሪያዎችን እንድትመድብ ጥሪ ያደርጋል ሲል የፖላንድ መከላከያ ሚኒስቴር አስታውቋል። ሚኒስትሩ ቶማስ ሲሞኒያክ ስለዚሁ ሲናገሩ በእቅዱ ላይ ባለፈው ወር ዋሽንግተን ውስጥ ከአሜሪካ ወታደራዊ ባለስልጣናት ጋር ተወያይተናል በቅርብ ቀናት ጊዜ ውስጥ ከውሳኔ እንደሚደረስ ማረጋገጫ ተሰጥቶኛል ብለዋል። የፓኪስታን ሀገር አስተዳደር ሚኒስቴር ዓለም አቀፉ መንግስታዊ ያልሆነውን ድርጅት ሴቭ ዘ ችልድረን ጸረ ፓኪስታን እንቅስቃሴ ውስጥ ገብቷል ሲል ከሶ ቢሮዎቹን በሙሉ ከዘጋና ሰራተኞቹም በ15 ቀናት ውስጥ ሀገር ለቀው እንዲወጡ ካዘዘ በኋላ ዛሬ እንደገና መቆየት ይችላሉ ሲል ፈቅዷል። የሚኒስቴር መስሪያ ቤቱ ለምን ሀሳቡን እንደቀየረ ግን አያብራራም። ባለሥልጣናት ዋና ከተማዋ ኢስላማባድ የሚገኙ ቢሮዎቹን ያሸጉት ከትላንት በስቲ ሐሙስ፣ እንደነበር ሲታወስ በወቅቱ የሰጡት ምክንያትም ድርጅቱ በጸረ ፓኪስታን እንቅስቃሴ ተግባር መሰማራቱን ተከታትለን አረጋግጠናል የሚል እንደነበር ይታወሳል። በመጨረሻም ስፖርት ካናዳ እያስተናገደች ያለችው የ2015 የሴቶቹ ዓለም እግር ኳስ ዋንጫ ውድድር ከቀደሙት ሁሉ የተሻለ እንቅስቃሴ የታየበት መሆኑን የስፖርት ጋዜጠኞች ከወዲሁ እየተናገሩ ነው። ከወንዶቹ ባልተናነሰ ቅልጥፍና የሚጫወቱትን የኮሎምቢያና ፈረንሳይ አጥቂዎችም በምሳሌነት ይጠቅሳሉ። በስድስት ምድብ ተከፍለው እየተፋለሙ ያሉት 24 ቲሞች ሲሆኑ በእስካሁኑ ውጤት በአራትና በስድስት ነጥቦች እየመሩ ያሉት አስተናጋጅ ካናዳ፣ ጀርመን፣ ጃፓን፣ አሜሪካ፣ ብራዚል እና ኮሎምቢያ ናቸው። ወደ አፍሪካ ስናመራ ለ2017ቱ አህጉራዊ ዋንጫ ማጣሪያ ውድድሮች እየተካሄዱ ነው። ዛሬ ኢትዮጵያና ሊሶቶ ባህር ዳር ላይ ያደረጉትን የመጀመሪያ ዙር ግጥሚያ አስመልክቶ ገዛሃይም ጽዮን መስቀል አጠር ያለ ዘገባ ልኳል። እሺ ሰለሞን አመሰግናለሁ። በሁለት ሺ አስራ ሰባት ጋቦን በምታስተናግደው ሰላሳ አንደኛው የአፍሪካ እግር ኳስ ዋንጫ ላይ የሚሳተፉትን አስራ አምስት ብሔራዊ ቡድኖች ለመለየት የምድብ ማጣሪያ ጨዋታዎች ትናንትናና ዛሬ በተለያዩ የአፍሪካ ከተሞች ተካሂደዋል። በምድብ አስር የሚገኙት አራት ብሔራዊ ቡድኖች ማለትም አልጄሪያ፣ ኢትዮጵያ፣ ሲሸልፍ ሊሶቶ ሲሆኑ ዛሬ ኢትዮጵያና ሊሶቶ በባህር ዳር ስቴዲየም የመጀመሪያ ማጣሪያቸውን አድርገው የኢትዮጵያ ብሔራዊ ቡድን የሊሶቶ አቻውን ሁለት ለአንድ ረቷል። የሊሶቶ አዞዎቹ የዋዛ አልነበሩ እያዘናጉ ከርቀት አስደንጋጭ የጎል ሙከራዎቹ አድርገዋል። ሁለቱ ቡድኖች ለእረፍት የወጡትም በእንግዳው ቡድን አንድ ለባዶ ነበር። ለኢትዮጵያ ቡድን ጎሎቹን ያስቆጠሩት ከረፍት መልስ ጋቶ ቺፓኖ እና ሳላዲን ሰይድ ናቸው። ከአዲስ አበባ በአምስት መቶ ኪሎ ሜትር የሚርቀው የባህር ዳር ከተማ ስፖርት ተመልካችና ከአዲስ አበባ ዋልያዎቹን ለመደገፍ የተጓዘው ስፖርት አፍቃሪ የጣለውን የዝናብ ዶፍ ተቋቁሞ ያሳየው ድጋፍ እጅግ የሚደነቅ ነበር። በቅርቡ ስራውን በጀመረው ዘመናዊ የባህር ዳር ስቴዲየም ከሰማኒያ ሺህ ህዝብ በላይ ጨዋታውን በስቴዲየም ገብቶ ተመልክቶታል። በደቡባዊ አፍሪካ ክፍለ አህጉር የምትገኘው የሊሶቶ ህዝብ ብዛት ሁለት ሚሊዮን አምስት መቶ ሺህ ነው ይኸው ነው በእኔ በኩል ያለው ሰለሞን አመሰግናለሁ ገዛኝ ጽዮን መስቀል ዜናው በዚሁ አበቃ የዓለም ዜናዎቹን አደመጥን። ፕሮግራማችን በ19 በ22፣ እና በ25 ሜትር ባንድ እንዲሁም በናይል ሳት እስከ 4 ሰዓት ድረስ ይቀጥላል። አሁን መስታወት በድጋሚ እንደምናምሽታችኋል። ይህ በየሁለት ሳምንቱ እሁድ ከራዲዮ መጽሔት ጋር እየተፈራረቀ የሚቀርበው የወጣቶች መስተዋት ፕሮግራም ነው። አስተናጋጆቻችሁ ቆንጅት ታየና ለዛሬ አሉላ ከበደን ቀደም ብለን እንደጠቀምነው ነው። ታዲያ ሄኖክ ሰማ እግዜር በኢትዮጵያ ምርጫ 2007 ዘገባው ወጣቶችን በተመለከተ ያስተዋለውን ያካፍለናል። ሌላው የዛሬው ቅንብራችን ስደት፣ የድልድይ ስር ህይወት እስር በፓሪስ ይሆናል። i brought you you, I'm sure. I'll like a banana. You got me sipping on something. I can't compare to nothing I've ever known. I'm hoping that after this fever, I'll survive. I know I'm acting up a bit crazy. Strung out a little bit hazy. Hand over heart, I'm praying that I'm gonna make it out alive. Lighting me up like Venus, but then you disappear and make me wake And every second's like torture, hell won't no more. So finding a way to let go, baby, baby. እናልፍ ግንቦት 16 ቀን የተካሄደውን የኢትዮጵያ ምርጫ በተመለከተ ዘገባዎች ሲያቀርብልን የከረመው ሄኖክ ሰማእግዜር እዚህ ስቱዲዮ አብሮናል። እንደ ተቀሩት የአፍሪቃ አገሮች ሁሉ በኢትዮጵያም እጅግ የሚበዛውን የህዝብ ቁጥር የሚይዘው ወጣቱ ነውና ይህን ግዙፍ የህብረተሰብ ክፍልና ምርጫውን ይመለከትልናል። ሄኖክ ሰማእግዜር እንኳን ደህና መጣ ለዛሬ መስተዋት በእንግድነት በእንግድነት ሆንኩ ማለት ነው። በጣም አመሰግናለሁኝ። ቆ በቅትሃል ምን ይደረግ። የድሮ የመስታወት አስተናጋጅ አሉላ ከበደ ሁለታችን እንግዲህ በወሬ ልንጠምድህ ነው። እንኳን ደህና መጣ ነው። እንኳን ደህና ቆያችሁ። እንግዲህ የምርጫ 2007 ዘገባህና ከወጣቱ አኳያ እንድትዳስስልን ነው። ሌላም ጉዞ ነበረ፣ ወደ ናይጄሪያ ያደረግከው ጉዞም ነበረ። ወደ እሱም እንሄዳለን ጊዜ ካገኘን። ከመጀመሪያው ስምሪትህ ከኢትዮጵያውን ጀምር። በጣም ጥሩ አመሰግናለሁ። እኛው በጉዞዬ ያየሁትን የተመለከትኩትን እንዳጋራ በራሴው ሾ ስለጋበዝን ስለጋበዛችሁኝ። እንግዲህ ስለ ምርጫ ሲወራ ያው በምርጫ ሴቱ ተሳትፎ፣ በምርጫ ወጣቱ ተሳትፎ ይባላል። ግን ከዛ እንደዚሁ ዝም ብሎ ከሪዮት አለሙ ውጭ ያለውን ብንመለከት ይሄ ምርጫ በስፋት የወጣት ምርጫ ነው ማለት ይቻላል። ምክንያቱም በአሁኑ ወቅት ኢትዮጵያ ውስጥ ወደ ስራ መምጣት ላይ ያለ የሚበዛው የማህበረሰብ ክፍል ወጣት ነው። ኢትዮጵያ ውስጥ ብቻ አይደለም፣ አፍሪካ ውስጥ በተለያዩ የአፍሪካ ሀገሮች ከሰባ በመቶ በላይ የሚሆነው እድሜው ከ ሰላሳ አምስት ዓመት በታች ያለ ማህበረሰብ ነው። ኢትዮጵያ ከተቃዋሚ ፓርቲዎች ሰልፍ ወደ አምቦ ሄደን ዶክተር መረራ ጉዲና ያደረጉትን የምርጫ ቅስቀሳ ድጋፍ ሰልፍ ስንመለከት ወጣቶች ናቸው። ፎቶግራፎቹን ብትመለከቱ በድረገጻችን ቪኦኤ አማሪክ ላይ አለ። እድሜው እንዲያው ከ30 ዓመት በላይ ያለ ሰው እንኳ በስፋት አታይም። የገዢው ፓርቲ ባካሄዳቸው ጥቂት ናቸው የህዝብ የወጣባቸው ትዕይንቶች የታዩት በዚያም ውስጥ የሚታየው ወጣት ነው። ስለዚህ በስፋት ኢትዮጵያ ውስጥ ከዚህ በፊት ድምፅ ሰጥተው የማያውቁ ለመጀመሪያ ጊዜ ድምፅ የሰጡ ወጣቶች ወደ አደባባይ ወጥተው ድጋፋቸውን የገለጹበት ተደራጅተው ደግሞ ይሆነኛል የበጀኛል ያሉትን ፓርቲ ለመምረጥ የተዘጋጁበት ከዛም አልፎ ደግሞ በድምፅ መስጫ ዕለት ወጥተው ለመጀመሪያ ጊዜ በሀገሪቱ የሚካሄዱ ይነስም ይብዛም የዴሞክራሲ ሂደት ውስጥ ተሳትፏቸውን ያሳዩበት ነው። ስለዚህ በስፋት የወጣት ተሳትፎ የታየበት ምርጫ ቢባል ርዕዮተ ዓለምም አይደለም እንዲሁ ዝም ብሎ ለመናገርም አይደለም እውነት ነው። ከጀመርከው ጥያቄ ልቀጥል ቆንጅት። ከጎረቤት ፕሮግራም መጥቼ ተጋባዥ ጠያቂ ለመሆን ደረሰኝ። እንደ ወጣትነታችሁ የእናንተ ዝግጅት ነው መሆን ያለበት። ጣልቃ ገብቼ እንዲሁ ነው የማስቸግረው። የለም የለም። አድማጮች እንዴት ጨዋታ ና ደ ያለው አቀራረብ እንዴት እንደሚወዱ ታውቂያለሽ። ለወጣቶች የሚስማማ ነው። አጋጣሚ ተጠቅሜ ምስክርነት የለስጥ። ሄኖክ፣ ወደ ጥያቄ ስንመጣ የወጣቱ ተሳትፎ ይበልጥ የጎላበት መሆኑን ገልጸሃል። የሚበዛው የህዝቡ ክፍል አሁን ወጣት መሆኑ እንደሚታወቅ የአፍሪካንም ብልሃል፣ የዓለምም አብላጫው ህዝብ ወጣት ነው። አሁን ያ መሆኑ እድልም ፈተናም ይዞ የሚመጣ ነገር ሆኖ ሳለ እንዳያያዙ በፖለቲካም ሆነ በሌሎች መስኮች የወጣቱ ሚና ማጎልበት በተቻለው ያህል የተሻለ ሁኔታ መፍጠር እንደሚቻል ይታመናል። ለመጀመሪያ ጊዜ የአሁኑ ላይ ጎልቶ የታየ መሆኑን ገልጸሃል። ከ2005 በአውሮፓውያን አቆጣጠር ከ1997 በተለይ ደግሞ የተቃዋሚ ፖለቲካ ፓርቲዎች የጎላ እንቅስቃሴ ያሳዩበትና ከፍተኛ ድምፅ ካገኙበት የዛን ጊዜ ከነበረው የወጣት ተሳትፎ አንጻር ለማየት የምትችለው ለማነጻጸር የምትችለው ነገር አለ። እንግዲህ በስፋት ኢትዮጵያ ውስጥ ምርጫ 97 በኢትዮጵያ የምርጫ ወይም የዴሞክራሲ ሂደት ውስጥ ቁንጮውን የሚይዝ የምርጫ ወቅት ነበር። በዛም ወቅት ወጣቱ ነው ብዙውን እንቅስቃሴ ያደርግ የነበረው በተቃዋሚ ጎራም እንደዚሁ ደግሞ በገዢው ፓርቲም በኩል። በተለይ ደግሞ በተቃዋሚው ቅንጅት የፈጠረው እንቅስቃሴ ቀላል አልነበረም። በዛ ጊዜ የቅንጅት አካል ጎማውም የሚያሳፍረውም አውቶቡስም በሙሉ ወጣት ተሳፋሪውም ጭምር ተሳፋሪውም ጭምር ወጣት ነው። በስፋት ሶ በአጠቃላይ በማደግ ላይ ባሉ ሀገሮች ኢትዮጵያን ጨምሮ የተለያዩ አፍሪካ ሀገሮች ውስጥ እንቅስቃሴዎች በሚኖሩ ጊዜ ወጣቱ ሁልጊዜም ለለውጥ ዝግጁ ነው። ለአዲስ ነገር ዝግጁ ነው። ምርጫ ደግሞ በተለይ እንደ ዘጠና ሰባቱ አይነት ምርጫ ተስፋ ይዞ የመጣ ምርጫ በሚሆን ጊዜ የወጣቱ ተስፋ ከምን ጊዜውም በላይ ይለመልማል። ያን ተመልክተናል በዛን ወቅት። አሁን እንግዲህ በቁጥር እንኳ ብንመለከት የኢትዮጵያ ምርጫ ቦርድ ያወጣውን ወደ 36.8 ሚሊየን ሕዝብ ነው የተመዘገበው። ከዚህ ውስጥ ብዙ ሴቶች የተመዘገቡበት እና ደግሞ የወጣቱም ቁጥር የበዛበት ነው። እንግዲህ 97 እኮ 10 ዓመት ሊሞላው ነው፣ አስር ዓመቱ አይደለም። በዚህ አስር ዓመት ጊዜ ውስጥ የኢትዮጵያ ሕዝብ ቁጥሩ የጎልማሳው ማህበረሰብና የወጣቱ ማህበረሰብ በጣም በፍጥነት የተለወጠበት ጊዜ ነው። ይበልጥ ወጣት እየሆነ ነው። ይበልጥ ወጣት እየሆነ ነው። በነገርህ ላይ እንዲያው በማንኛውም ከተማ ኢትዮጵያ ስትሄድ አዲስ አበባን ጨምሮ፣ ከአዲስ አበባ ወጣ ብለው ባሉ ከተሞችም በግራ በቀኝ መንገድ ላይ የምትመለከተው ወጣቱን ነው። ንግድ ቤቶች ስትገባ ወጣቱን ነው የምትመለከተው። በአይን መታየት ጀምረዋል። ከቤት መውጣት ጀምረዋል። ወጣት ትንንሽ ልጆች በቤት በሚውሉ በሚውሉና ወጣት ሆነው ወደ ሥራ ሲገቡ እንግዲህ ይሄ ምንድን ነው የምጣኔ ሀብት እምቅ ኃይል ነው። የህዝብ ብዛት ከዚህ በፊት እንደ አሉታዊ ተጽዕኖ ተደርጎ ይታይ ነበር። በአሁኑ ወቅት በተለይ በዓለማችን ወጣት ማኅበረሰብ የሌላቸው በኢንዱስትሪ የገፉ ሀገሮችን ብንመለከት ስራ፣ የኢንዱስትሪ የግብርና ስራዎች እንደዚሁም ደግሞ የግብርናውን ስራ ወደ ኢንዱስትሪ ቀይሮ ወደ ውጭ ገበያ የማቅረቡ ሁኔታ በወጣቱ የሚሰራ ነው። ስለዚህ ይሄ ወጣት ማህበረሰብ፣ በምርጫ ብቻ አይደለም በምጣኔ ሀብት ተሳትፎም ካሰፋ ነው በአግባቡ ካስተማረን ወጣቱን፣ እና ደግሞ በአግባቡ ወደ ምጣኔ ሀብቱ ማካተትና ማስገባት ከቻለን በአጠቃላይ ለአገሪቱ ተስፋ ኢትዮጵያን ብቻ ሳይሆን በአፍሪካም ውስጥ ይህን ወጣት ወደ ሥራ ማሰማራት ትልቁ የመሪዎች ፖሊሲ መሆን ያለበት ነው ስለዚህ በፖለቲካ ተሳትፎ አንጻርም ስንመለከተው አንድ ቃል አስቀምጣለሁኝ ትርጉም ያለው የፖለቲካ ተሳትፎ ያስፈልጋል እንዲሁ ዝም ብሎ ሄዶ መምረጥ ብቻ አይደለም ግን ትርጉም አለው ወይ የወጣቱን የማህበረሰብ ክፍል ጥቅም የሚያስጠብቁ የፖለቲካ ፖሊሲዎች አፈጻጸሞች አሉ ወይ የወጣት ተሳትፎ ብቻውን ወጣቱ ተሳትፏል። ይሄ ቅድም ስጀምር እንዳልኩት ነው። የርዮት ዓለም ጉዳይ ነው። የፖለቲካ ጉዳይ ነው። ከዛ ባለፈ ግን ትርጉም ያለው የፖለቲካ ተሳትፎ ወጣቱ በዚህ ውስጥ እንዲያልፍ ማድረግ ለሀገሪቱም አጠቃላይ ለአህጉሪቱም ጠቃሚ ነው ብዬ። አይነተኛ ለውጥ ሊመጣ የሚችለውም በሱ ብቻ ነው። ይህን ትርጉም ያለው ተሳትፎ ስትል የኢትዮጵያን ወጣቶች ስናነሳ አንዱ ግዙፉ ችግር ስደት፣ ፍልሰት ነው። ወጣቶች ይሰደዳሉ። ተሰደው እስከ መታረድ ለደረሰ ግፍ የተዳረጉበት ሁኔታ አለ። የቅርብ ጊዜ ክስተት ነው። ባህር የባህር ራት ይሆናሉ። በምርጫ ዘመቻው ይህ ጉዳይ በምን መልኩ ተንጸባረቀ? ገዢው ፓርቲም ተቃዋሚዎችም በቂ ትኩረት ሰጡት ወይ? መፍትሄ ብለውስ ምንድን ነው የሚያቀርቡት? እንደው አንተ ከታዘብከው ወጣቱስ ምን ይላል ስለዚህ ጉዳይ ምንድን ነው የሚጠብቀው? እንመራሃለን ከሚሉት ፓርቲዎች እንግዲህ በምርጫ ክርክሩ ወቅት በኢትዮጵያ ቴሌቪዥን እና በሌሎች ደግሞ የመገናኛ ብዙኃን እንደ ተመለከት ነው በምርጫ ክርክሩ ወቅት የወጣቶች ስራ አጥነት አልፎም ደግሞ ስራ በማጣታቸው ሕይወታቸውን አደጋ ላይ እየጣሉ ያሉ ወጣቶችን ጉዳይ ይህም ብቻ አይደለም በሀገሪቱ የፖለቲካ ተሳትፏቸው ሕይወታቸውንና ህልውናቸውን አደጋ ላይ ጥሎባቸው ከሀገር የሚወጡ ወጣቶች እንዳሉ የተቃዋሚ ፓርቲዎች አንስተው ተከራክረዋል። ገዢው ፓርቲ ኢህአዲግ በበኩሉ ደግሞ ለወጣቶች የፈጠረውን የሥራ ዕድል በተለይ በመሠረተ ልማትና በአገልግሎት ዘርፉ መስፋፋት የተነሳ የተፈጠሩ በሚሊዮን የሚቆጠሩ የሥራ ዕድሎችን ጠቅሰው ተከራክረዋል። እንግዲህ ወጣቱን ደግሞ እየሄድን በየአካባቢው እናነጋግራለን። እንደዚሁ በለፍ ተቀደም የምናነጋግራቸው ወጣቶች፣ ለነገሩ ወጣትን ብለሽ አትሄጂም፣ ማይክሮፎን ከፍተሽ ከ አምስት ሰው አንዱን ብታነጋግሪ ሶስት ወጣት ናቸው። ስለዚህ እንዲሁ በለፍ ተቀደም ራሱ በአዲስ አበባ ጎዳና ወይ በጅማ ጎዳና ወይ ቦንጋ ብትመላለሽ የምታገኝ ወጣት ነው። የሚሳተፉትም እነሱ ናቸው። ሀሳባቸውን ይገልጻሉ። በነገሮች ላይ በጣም አንደበተ ርቱዕ ናቸው። ሲናገሩ የሚፈልጉትን ያውቃሉ፣ የሚፈልጉትን ይናገራሉ። በሌላ መልኩ ደግሞ ገልብጠሽ ስታስቢው የተፈቀደላቸው ድረስ ደግሞ ይናገራሉ። ያልተፈቀደላቸውን ደግሞ ያውቃሉ። እና ያልተፈቀደላቸው ጉዳይ ሲመጣ ይለፈኝ ይሉሻል። አንተ መጠየቅ እነሱ የፈቀዱ የፈቀዱት ድረስ ነው መሄድ የሚቻለው። እና የአካባቢያቸውን ሁኔታ በጣም ጠንቅቀው ያውቃሉ። ብዙ ሰው እንደሚያስበው አይደሉም። እንዲሁ ዝም ብሎ የሚገፋ ወጣት አይደለም ያለው። ያውቃሉ፣ ይረዳሉ። ሁኔታውን ደግሞ ውስጡ ሆነው ስላሉበት በእጅጉ ጠንቅቀው ያውቃሉ። የሚናገሩት ንግግር ምን አይነት በህይወታቸው ላይ ምን አይነት ተጽዕኖ ሊያሳድር እንደሚችል ጠንቅቀው ያውቃሉ። የሚያምኑበትን ደግሞ ለመናገር ወደ ኋላ አይሉም፣ ይናገራሉ። ይሄ በጎ ነገር ነው። እንግዲህ በአንድ ሀገር ውስጥ ያለ ወጣት ወደ ስራ በሚመጣ ጊዜ ቁልፍ የሆኑ የምጣኔ ሀብቱን አምዶች መንግስቱ የሚቆጣጠር ሲሆን በመንግስቱ ስር የተዘረጉ ሰንሰለቶች ደግሞ ወጣቶች ምን እንደሚያስቡ፣ ምን እንደሚያደርጉ፣ እንዴት እንደሚደራጁ የሚመለከት ሲሆን በዛ ስር የሚያልፍ ወጣት ምን አይነት አሳሰብ ሊኖረው እንደሚችል ሁላችንም መረዳት የምንችል ይመስለኛል። ስለዚህ በዛ አንጻር ያለውን ሁኔታ ተረድተው፣ መናገር ያለባቸውን አውቀው፣ እንዴት ደግሞ በዛ ስርዓት ውስጥ የራሳቸውን ከምንም በላይ ደግሞ የሀገራቸውን ጥቅም ማስጠበቅ እንደሚችሉ መረዳት ብቻ አይደለም፣ በአንደበታቸው ማስረዳት የሚችሉ ወጣቶች ናቸው ያሉት። ይሄ ምናልባትም ሄኖቅ በራሱ ተፈጥሮ አሁን በምታነሳው ቀጥታ የሚመጣ ጥያቄ ይጋብዛል። በዘገባህም የተመለከትናቸውን መቃኘት ይጠይቃል። በአጠቃላይም በመጨረሻው ያየነውን የምርጫ ውጤት ማዛመድ ግድ ይላል። አንድ ለአምስት የሚባለውን አሰራር አስመልክቶ ግሩም ዘገባ አቅርበሃል። በምን መልኩ ይሰራል? ምን ያህል ስር ሰዷል? ለአመታት ሲነገር የነበረ ነው። ከምርጫ 97 ማግስት ጀምሮ አሁን የደረሰበትን ምን ያህል ህብረተሰብ ውስጥ ቤተሰብ ውስጥ እንደገባ ሌሎችንም አፈጻጸሞች የቱን ያህል ተጽዕኖ እንደሚያሳድርባቸው እንደ አንዳንዶችም ገለጻ በአንተ ዘገባ ጭምር እንደተንጸባረቀው ለውጤቱ ምናልባትም ቁልፍ ሚና ከተጫወቱ ምክንያቶች አንዱ ተደርጎ ይወሰዳል። ሌሎች በርካታ ምክንያቶችም እንዳሉ ሆነው መቶ በመቶ የምርጫ ውጤት በመጣበት የወጣት ተስፋይቱ ጋር ነው ማለት እንችላለን። በአንድ አምድ፣ በአንድ ፓርቲ፣ በአንድ አስተሳሰብ የሚመራ ህብረተሰብ እንደሌለ ሁሉ ውጤቱ መቶ በመቶ አንድ ነው ብለን ስንመልስ ምን ታዘብ ከሄኖክ ጋር ያደረግነው ቆይታ አላበቃም ወጣቱ ለስደት ስለሚዳረግባቸው ምክንያቶች መፍትሄ መፈለግንም ጭምር አስመልክቶ ጉዳዩ በምርጫው ሂደት ውስጥ ምን ያህል ትኩረት አግኝቶ ነበር የሚለውን ጥያቄና አንድ ለአምስት በመባል የሚታወቀውን አደረጃጀት ከወጣቱ አኳያ ይዳስልናል። አብራችሁን አምሹ። ቀጥሎ ያዝነው ቅንብርም ስደትን የሚመለከት ነው። በፈረንሳይ ዋና ከተማ ፓሪስ የሰፈሩት በርካታ ስደተኞች ከጥቂት ቀና በፊት የአገሪቱ ፖሊስ በኃይል ያነሳቸው መሆኑን መዘገባችን ይታወሳል። ደራራ ቢሉሱማ ታስረው ከተለቀቁ ውስጥ አንዱ መሆኑን ገልጾልናል። ደራራ ቢሉሱማ አሁን የት ነው ያለኸው? እኔ ያለሁት ፓሪስ ጋር ልኖር የምን አሻፕል ቦታ ሆን አሻፕል የሚባለው እኛ ዱሮ የምናደርበት ቦታ ማለት ነው። ፖሊሶች ከበዋቸው ከነበሩት ስደተኝነት ጠያቂዎች ወይም ስደተኞች መካከል አንዱ ነበርክና አሁን ያለውን ሁኔታ ነገረኝና አንተ እንዴት እንደተፈታ ወደ ኋላ ሄደን እናወራለን። እሺ። እኔ በአጭሩ ከባለፈ ከተደረገ በኋላ ምንም አዲስ ነገር የለም። እየተባባሰ ነው። ማታ ለአምስት ወር ናሻፕል የሚባል ቦታ ከስር ባቡር ነው ከላይም ባቡር ነው የሚሄድ የሆነ ድልድል ነበር፣ እዛ ነበር ነበር የምናድረው። ከዛ በኋላ ፖሊስ መጥቶ በአውሮፓ አቆጣጠር አምስት ተኩል ላይ ሌሊት መጥቶ ከበቡን። እዛ ያደሩትን እንዳለ ዘጉም። ብዙ ልጆች ነበሩ፣ ወደ ሺ አምስት መቶ የሚሆን ነበር። ዘጉብን ቦታው። ከዛ ለሊት በአምስት አምትቶ ደረደሩ። ቤት ይሰጣቸዋል፣ ይሄ ቦታ ስለሚፈለገው ቤት ይሰጣቸዋል ብሎን እሻል ናቸው። ከዛ ወደ ባስ ጭኖን በየ ቦታ ጫኑና ስልሳ ስልሳ ሰው እያደረጉ ወደ ባስ ጫኑና፣ ግማሹ ከክፍለ ሀገር ውጭ ወሰዱት፣ ግማሽ እኛን ደግሞ በባስ ጭኖን ማለት ነው ከፓሪስ የአርባ ደቂቃ መንገድ ከሄዱ በኋላ አንድ ካፌ እዚህ ቁጭ በሉና ቤቱን እናስተካክላለን፣ አልጋውን ሁሉ አዘጋጅተናል። አንዳንድ ሺ ጠጥዋሉ ልንጠጣ ሁላችን ቁጫ እኛ አልናወቅም አላወቅም። ሸው እንዳለ መጣ ቶማቲካል ሸው ሲመጣ እኛ ሸው ላይ ቁጭ አልነው። ከዚ አይነት ሞቶራቸውን አንስቶ ብቻ ነው ይሄዱ እሺ አንድ ሰው አልቀረም። ሁለት ሰው ነበሩ ከኛ ጋር መኪናቸውን አንስቶ ነው ሄዱ። የቻይንን ደግሞ ፖሊስ ነው ደግሞ ትልቅ አመራሮች የነበሩበት ቦታ የነበሩት ነበር። በሰዓቱ መቶ ሲያነጋግሩ የነበሩት እኛ የምናደርበት ቦታ ማለት ህዝቡም እያየ ነበር። ከዛ ወጣ ያለበት ቦታ እንደዛ ደግሞ ከዛ እኛ መተን ለህዝቡ ነገር ነው። ህዝቡ በጣም ብዙዎች አለቀሱ ምናሉ። ከዛ በኋላ ሰላማዊ ሰልፍ ተደረገ። ህዝቡ ወጣት ፈረንሳዮች ብዙ ሰላማዊ ሰልፍ ሲያደርጉት ምንድን ነው ሲባል ችግራችን ነገር ናቸው። ከዛ እነሱም ተቃውሞ እየበዛ ሲሄድ መጨረሻ ላይ ባለፈ የሆነ ቦታ እነሱ እዚህ ቦታ ይደሩ፣ ከዛ ከተባረራችሁ ከከተማ ውጭ ነው ብሎ የሆነ መዝናኛ የነበረ ሜዳ እዛ ላይ ማደር ጀመር። አንድ ሁለት ቀን እንዳደር ነው ግን፣ ሁለት ቀኑ ያደርነበት ፖሊስ ይጠብቀን ነበር። አሁንም ባልታወቀ ሰዓት ባልታወቀ ቢያንስ ሀያ እስከ ሰላሳ መኪኖቹ ቢያንስ እስከ ዘጠኝ እስከ አስራ ሁለት ሰው የሚይዙትን መኪና ነበረው። ሀያ እስከ ሰላሳ የሚሆኑ መኪናዎች መጥቶ ከበቡ። ምንም አልመሰለንም። እኛ ደግሞ ህዝቡ ምግብ አንሰ ምግብ እየተቀበልን ነበር ከቦን እንዳለ ዳይሬክት በዛ ሰዓት የተቀዳውን በቪዲዮ በቻይናላቸው ላይ ተላልፏል ነው የተባለ። ከዛ እንዳለ ከበቡት ህዝቡ አወቀ። ከዛ እጅ ለእጅ ተያያዙት ህዝቡ ማለት ነው። ተያያዙትና እኛ ወደ ውስጥ አርግተው ወደ ግድግዳ አስጠግተው እነሱ ፊት ለፊት ሆኑ። ሲቪሎቹ ማለት ነው፣ ፖሊሶቹ እንዳይደርሱባቸው። አዎ፣ ከዛ እነሱን በጉልበት እጃቸው ምንትን እያለ ያዩ ለሶስት ለአራት አንድን ሰው አንድን ጥቁር ጥቁር ብቻ ነው የምፈልጉት። አንድን ጥቁር ለሶስት ለአራት እያደረጉ ወደ ባስ ይጭናሉ። ወደ ባስ ይጭናሉ። ወደ የእኔ መጀመሪያ ወደ ቢያንስ አርባ ሰው አይበልጠኝም የሚያልፈ ከዛ በኋላ ነው የተጫንኩት ማለት ነው። አሁንም እሺ፣ ቀጥል ቀጥል ከዛ በኋላ ወደ እስር ቤት ገባ ነው እስር ቤት ገባ። እኔን አሳድሮን ሌሊት ለቀቁን። ወረቀት አለች ነበረ አድሬስ የጠየኩበት እዚህ ሀገር እጅ የሰጠሁበት ወረቀት ነበረ። እሱን አይቶ ለቀቁ። ይህን ነው የሚሄደው አልኳቸው። ይህን ነው የሚሄደው ቤት ስጡኝና ስላቸው፣ ቤት እኛ የምናውቀው አይደለም። አድሬሱን ወይም ደግሞ ጥገኝነትን የጠየክበት ቢሮ ሂድና ጠይቆ፣ እዚህ ፖሊስ ጣባ ነው፣ ውጣ አንተ ነጻ ነው ያሉ። እኔ አልወጣም አልኳቸው። ውጣ ሲሉ እኔ ፈራሁና ወጣሁ። በሰዓቱ ሲወጣ ብዙ ህዝብ ደግሞ በሩ ላይ ቁመ አድማ እያደረገ ነበር። ወረቀት የሌላቸው ብዙ ኤርትራና ኢትዮጵያ ናቸው። እስካሁን ፖሊስ ላ ባንበሉ ከአምስት ቀን በኋላ ፍርድ ቤት ይቀርባሉ ተብሏል። ይቀርባሉ ብዬ እገምታለሁ። ድልድዩ ስር ወደ አንድ ሺ አምስት መቶ መሆን ነበረ የምናድረው አልከኝ። አንተ ለምሳሌ በምን ሁኔታ ነው እዛ ቦታ የደረስከው? ሌሎቹስ እንደዚሁ አብረው የነበሩት? እኛ መጀመሪያ እኔ ስመጣ ከጋርኖድ ኋላ ነበረ ሀበሻ እናገኘውትና ሳያናገረኝ ማደሪያ ቦታ የለም ግን የሆነ ጥቁሮች የሚያደሩበት ቦታ እዛ ቦታ ነው ስለኝ፣ በሰአቱ እኔ የሄድኩበት ቦታ ዘጠኝ ሰው ብቻ ነበረ አበሻ የነበረበት። እኔ ሲሄድ ማለት ነው። ሌላ ሱዳኖች ምናምን ቻዶችና አረቦች ነበሩ። ከዛ የዛ ማደር ጀመርኩት እኔ ፍላጎት ብዙም እንትን ስለ የሚፈልግበት ምክንያት ስላለኝ እዚህ እጅ እሰጣለሁ ብዬ ቡብን የሚባል ፓሪስ ውስጥ እጄ አድሬስ ነው ማወጣትና ጀመርኩ ቤት ጠይቃቸው ቆይ ይሉኛል። ስለዚህ አማራጭ ስለሌለ ሰውንም ስለማላቁ እዛ ማደር ጀመርኩት። የዛው ቤት ያደረኩት ከዛ ልጆቹም እየተሳሳቡ እየተሳሳቡ መጡ። ወደ እንግሊዝም ለመሞከርኛ አይድል የለንም። ብር ካልከፈልች ወደ እንግሊዝ አይሞከርም። ስለዚህ አማራጭ ስለሌለ ሁሉም እዚህ መቅረት ጀመረ። ስለዚህ ወደ መጨረሻ ላይ እስከምትያዙና እስከሚከቧችሁ ድረስ ወደ አንድ ሺህ አምስት መቶ ነበርን ነው የምትለኝ አንተ። እንዴት ነው ወደ ፈረንሳይ ልትሄድ የቻልከው? እስኪ ንገረኝ ከመጀመሪያው እኔ ከኢትዮጵያ ስወጣ መጀመሪያ ወደ ሱዳን ገባሁ። ከሱዳን ወደ ሊቢያ ነው የመራሁት። ጠቅላላ ወደ አምስት ዓመት ጨርሼ አለሁ እኔ መንገድ ላይ ቆይቻለሁ። አዎ ሊቢያም ቆይቻለሁ፣ ሱዳንም ቆይቻለሁ። ጣሊያን እንኳን ብዙም አልቆየሁም። ወደ ሀያ አንድ ቀን ነው እንደዛ ነው የቆየሁት። ከዛ ወደ ፈረንሳይ ነው የመጣሁት። ፈረንሳይ ስትሄድ የፈረንሳይ መጠየቅ ይሻለኛል ጥገኝነት ብለህ ነው አዎ እኔ ያልኩበት መኪና አለኝ። አሁን ወደ እንግዲህ ለመሞከር ብርም አልነበረኝም በሰዓቱ። ኔ ያለ ብር መሄድ አይቻልም። ወደ ጀርመን ና ወደ ተለያየ ሀገር ለመሄድ ደግሞ በሰዓቱም እሱም ብር ይጠይቃል። ጀርመንም ሲባል ደግሞ ሶስት ዓመት አራት ዓመት ዶክመንት አይሰጥም። ከኛ በፊት የነበሩ ልጆች ጠቅላላ ጀርመን ነው ያሉት። ዶክመንት አይገኝም። መተኛት ብቻ ነው ነው ያሉት እኛ ደግሞ ለመተኛት ሳይሆን እዚህ በቃ እዚህ ድካም አለው፣ ግን ከደከምክ በኋላ የድካምን ውጤት ግን ታገኛለህ ስላሉኝ እኔ ካሳለፍኩት ችግር ስለማይበልጠው እዚሁ ጋር ልቸገር ብዬ ነው ይህን ውስጥ የገባው። እስቲ እዛ ስር ኑሮ ቀኑ ምሽቱ ምን ይመስላል? ውሏችሁ ምን ይመስላል? እስኪ ለአድማጮች ኦኬ አሁን እዛ ብዙ ሰው ነው ያለ። ግን አሁን እኛ እዛው ነው የምንውለው። እዛው የሆነ ኬንዳ ነበረችኝ፣ የሆነ ትንሽ ኬንዳ እንደዚህ የምትታጠፍ ኬንዳ። ማንም ሰው ያመጣል፣ እዛ ቀይ መስቀል መኪና ምናምኖች አምጥቶ እዛ ያራግፋሉ። እሳን እንሰራለን፣ እኔ ለብቻ ይሰራለሁ፣ አንዱ ለብቻ አሁን ይሰራል። ከዛ ህፃንና ለህፃንና ለሴት ልጅ ማለት ነው አሉ የሆነ የተደራጁት ሰው አረቦች ናቸው። ለእነሱ ለብቻ ምግብ ይመጣላቸዋሉ። የሆነ ማንኛውም ሰው በዛ የሚያልፍ ሰው በጣም ደግነታቸው በዚህ ፈረንሳዊ ግለሰቦች ማለት ነው ህፃንን ካገኙ በጣም ሴትና ህፃንን ካዩት አያልፉም። ብሞቱ አንድ ብርም እንኳን ሳይሰጡ አያልፉ። የሚገርምሽ ነገር በጣም ደስ የምለው በዚህ ምክንያት የማስተላልፈው የፈረንሳው ለስደተኛ ያላቸውን አስተሳሰብ እኔ ቆንጆ ነው። ይህንን የሚያደርጉ አብሶ የፖሊስ አካል የሆኑት ናቸው እንጂ የህብረተሰቡ ቆንጆ ነው። ለስደተኛ በጣም ደና አመለካከት አላቸው ብዬ እገምታለሁ። እንጃ ውሎም እዚያ ነው የአዳሪም እዚያ ነው። ብዙ ጊዜ የሚተኛ ከሚሽት እስከ ተወጣ ነው ሁሉም ስለሚጫጫ ትሬንም ከእኛ ላይ ያው ትሬን አሁን ሰባት ተኩል ነው የሚቆሙ ለሊት፣ እዚህ ሀገር ባቡሩ ባቡሩ ሜትሮ የሚባለው እዚህ ከተማ ውስጥ የሚሄዱ ከእዛ ያው ከላያችንም ስለሚሄድ ከስሬችንም ስለሚሄድ ማንም እንቅልፍ አይወስደውም። ከጠዋት አምስት ሰዓት ከምናም አሁን ግን ቀስ በቀስ እየለመር ነው። ሄደን አሁን በሄድም ባሄድም እኛ በቃ ሁ እየለመር ስለሆነ ጥሱ ወስደናል ስለሚደፍ። እሺ የእድሜ ስብጥሩ ምን ይመስላል? የኢትዮጵያውያኑና የኤርትራውያኑ እዛ ያላችሁት የነበራችሁት ሽማግሌዎች አሉ ወይስ በሙሉ በብዛት ወጣቶች እና ያው ሴቶቹ ህጻናት ያሏቸው ብለኸኛል ነው? ብዙዎች ወጣቶች አሉ። በትልልቅ ሰዎች ወይም ሽማግሌዎች በጥቂት የሚቆጠሩ ናቸው። እነሱ ትንሽ ናቸው። አንድ ረልጆች ግን በጣም የሚበዙት ኤርትራ ላይ ናቸው። ከአስራ ስምንት ዓመት በታች ብዙዎች ኤርትራ ናቸው። ባለፈው ሳምንት ከያዟችሁ ውስጥ ምን ያህሉ ተለቀቃችሁ ማለት ነው? አሁን በእርግጠኝነት ቁጥራቸውን አላውቀውም። ምክንያቱ አድረው የወጥተዋል። ብዙዎቹ ጋር እንተዋወቅም፣ ሱዳኖች ምናምን ስላሉ ብዙም አንተዋወቅም። እኔ የሚያውቃቸው ግን ሁለት ሴቶች፣ የኢትዮጵያን ሴቶች እዛ ውስጥ በረሽ እኔ ያጠገም ነበር ጉቻሉ ሁለት ሴቶች ማለት ነው። እነሱ ሁለቱም እነሱ ማለት ነው አልለቀቋቸውም፣ አለቀቋቸውም። አሁን እንግዲህ የፈረንሳይ ያው ህዝቡ አካባቢውና እንደገና ደግሞ ዋን ቦርደር የሚል ስብስብ ለእናንተ የሚሟገት እንዳለ ነው የምንሰማው። የነበረው አሁን ሁኔታው ምን ላይ ነው ያለው? አሁን በሚዲያ እንደሚተላለፈው እና ቋንቋ የሚችሉት የሚነግሩን እኛ አሁን የስደተኛ አካል የሚመለከተው ይሄኔ የማውቀው ነገር የለም ነው የምሉት። ግን አንድ ነገር ይህንን ሁሉ ችግር ያመጣ አንድ ነገር ነበረ። ምንድን ነው ይህ ሁሉ ችግር ያመጣ? ባለፈ ለኤርትራ ብቻ ተብሎም የሆነ መጽሔት ተለቆ ነበር። ኤርትራ ማንኛውም ኤርትራ የማንኛውም አገር እጅ ኖሮ ፈረንሳይ የመቀበል እንትን ነበራት እና አውቶማቲካሊ አሁን እዚህ ሀገር አራት ወርና አምስት ወር ነበር። አንቺ እጅ ሰጥተሽ ፕሮሰስ የሚያልቅልሽ። ለኤርትራ ግን የሆነ ልዩ ነገር ተዘጋጅቶ ባለፈ። ዛሬው ኢንተርቪው ኤርትራ ነሽ? አዎ፣ ትመዘገባለሽ። የት እንደተወለደሽ ትክክለኛ ኤርትራ መሆን አለብሽ። ይሄ ኢንተርቪው የሚያደርግሽ ኤርትራ ነው። እሺ፣ ከዛ በዛው ቀን አሻራ ታደርጋለች በዛው ቀን ኢንተርቪው ይደረጋል። በዛው ቀን የኮንግራ የአስር አመት ነው የሚሰጠው የዚህ ሀገር ትልቁ አስር አመት ነው ዶክሜንት የሚሰጠው። ስለዚህ ይሄን ነበረ ካልስ ላይ ጀመሩት እና ወደ ፓሪስ መጡ። ይሄንን ያመጡት ጭቅጭቅ ደግሞ ሱዳኖቹ ነበረ። እኛ ለምን ስደተኛ አይደለንም ወይ? አይ የኔ ስራ ልዩ ችግር ስላለባቸው መንግስት ለነሱ ነው ያመጣ እንደዛ ከሆነ ኤርትራን ተቀበሉት። እውነት ነው ችግር አላቸው፣ አንቃውም። ስለዚህ ለእኛ ደግሞ መንገድ ክፈቱልን እኛ ሌላ ሀገር እንሻገር ነው ያሉት። መንገዱን ክፈቱልን። እኛ እንደዛ ከሆነ ስለማትፈልጉን፣ እኛም አንፈልጋቸው ምን ተብሎ የሆነ ችግርና እንዳሁን ጥላቻ ነበረ ካለ ስላለ ምን መንገዱ በፖሊስ ነው የሚጠበቁ ወደ ለንደን የምሞከርበት ቦታ ታዲያ ኤርትራውያኑንም አብረው አፈሷቸው። እንደዛ ሆኖ ከዚያ በኋላ ምንድን ነው አሁን ቋሚ ህግ የለላቸው። ይህንን ነገር ሲሰማ ብዙ ሰዎች የተለያየ ቦታ መጥተዋል። ግን እንደዚህም ሆኖ መጀመሪያ ዶክመንት ይኖራል ኑራቸው አይኖራቸው ምንም አይልም። ኤርትራ ከሆንሽ ትጠይቃለች በአብላ ከዛ መስግሞ ወዲያ ንወስዳል ከዛ በኋላ ደግሞ ሀሳቡን ቀየረ መንግስት። ኤርትራ ወይ ከዚህ በፊት የስደተኝነት እየጠየችበት ወደ ከዳንታይ ማለት ጀመረ። የሌላችሁን ደግሞ እስር ቤት አስገብተዋል። ለኤርትራኖቹ አሁን ሌላ ነገር ሆነባቸው ማለት ነው። ስለዚህ ውስብስብ ነው ችግሩ፣ አሁን እዚህ ያለ ችግር ማለት ነው። ትክክል፣ ትናንት የሚሰሩትን ዛሬ የሚሰሩ አንድ አይደለም። አሁን ምንድን ነው እየተነጋገሩ ነው መጨረሻው አሁን እንደሚባለው ከሆነ ሁሉንም እንቀበላለን ይላሉ። እስ እስካሁን ምንም የተቀበሉትን ቤት አልሰጡንም። እንዴት እንደሚያደርጉ ውጭ ቁጭ ብለን እየጠበቅን ነው። እኔ ግራ የሚያጋባ ነው ይሄ። ብለሽ የምትናገር ይሄ ብለሽ ስለ ፈረንሳይ የሚናገር ነገር የለም አሁን። ሰው ግራ ገብቶ ሰው እዛ አካባቢ ቁጭ ብሎ ዝም ብሎ የታከዛል ምን እንደምደረጋ ነው። የተሻለ ነገር እንድታገኙ ነው የምንመኘው። አሜን። እናንተም ተባረኩ፣ እግዚአብሔር ባርካችሁ

we በ19፣ 22 እና 25 ሜትር ባንዶች አጭር ሞገድ እንዲሁም በናይል ሰዓት የሚተላለፈው የእሁድ ምሽት ፕሮግራማችን መስታወት እስከ አራት ሰዓት ይቀጥላል። ወደ ሄኖክ ሰማ ጊዜር እንመለስ። አሁን ከሄኖክ ጋር ሰፋ ያለ ውይይት ነው ያደረግነው። ይሄ ምናልባትም ሄኖክ በራሱ ተፈጥሮ አሁን በምታነሳው ቀጥታ የሚመጣ ጥያቄ ይጋብዛል። በዘገባህም የተመለከትናቸውን መቃኘት ይጠይቃል። በአጠቃላይም በመጨረሻው ያየነውን የምርጫ ውጤት ማዛመድ ግድ ይላል። አንድ ለአምስት የሚባለውን አሰራር አስመልክቶ ግሩም ዘገባ አቅርበሃል። በምን መልኩ ይሰራል? ምን ያህል ስር ሰዷል? ለአመታት ሲነገር የነበረ ነው። ከብጫ ዘጠና ሰባት ማግስት ጀምሮ የቀጠለ ነውና አሁን የደረሰበትን ምን ያህል ህብረተሰቡ ውስጥ ቤተሰብ ውስጥ እንደገባ ሌሎችንም አፈጻጸሞች የቱን ያህል ተጽዕኖ እንደሚያሳድርባቸው እንደ አንዳንዶችም ገለጻ ባንተ ዘገባ ጭምር እንደተንጸባረቀው ለውጤቱ ምናልባትም ቁልፍ ሚና ከተጫወቱ ምክንያቶች አንዱ ተደርጎ ይወሰዳል። ሌሎች በርካታ ምክንያቶችም እንዳሉ ሆነው መቶ በመቶ የምርጫ ውጤት በመጣበት የወጣት ተስፋይቱ ጋር ነው ማለት እንችላለን። በአንድ አምድ በአንድ ፓርቲ በአንድ አስተሳሰብ የሚመራ ህብረተሰብ እንደሌለ ሁሉ ውጤቱ መቶ በመቶ አንድ ነው ብለን ስንመልስ ትዝብትህን ነው ልትነግረን የምችለው። የምርጫውን ሂደት ራሱ ለምን ያስፈልጋል? ለምንስ ገንዘብ ይወጣበታል? ቦታ ደርሷልና የፖለቲካ መሪዎችን ብናገኝ የምንጠይቃቸው፣ በተለይ የገዢውን ፓርቲ መሪዎች ብናገኝ የምንጠይቃቸው ጥያቄዎች ናቸው። ግን የወጣትን ህይወት አንስተን ምርጫ አለ ብለን ወጣቶች ይሳተፋሉ ብለን ይሄን በዘገባህ እንደተመለከትከው ካላነሳን በእርግጥም ጥያቄ ላይ የሚጥል ነውና፣ ምን ታዘብ እንግዲህ ቅድም ቆንጂት ካነሳቸው ጥያቄ ጋር የተያያዘ ነው። የስራ ጉዳይን አንስታለች ወጣት በተለይ ደግሞ ብዙ ቁጥር ያለው ወጣት ወደ ስራ ዓለም ሲገባ የስራውን ዓለም ሲቀላቀል ምጣኔ ሀብቱ ሰፍቶ ሊያገኘው ይገባል። ምጣኔ ሀብቱ ሰፍቶ ካላገኘው ስራ አጥነት፣ መሰደድ፣ አበሳ ይበዛል። ምጣኔ ሀብቱ ደግሞ ሊያድግ በሚችለው መጠን እንዳያድግ ያደርገዋል። ምክንያቱም ተምሮ ሰርቶ ወይም ደግሞ የራሱን ንግድ ፈጥሮ የገንዘብ አቅም አስፈልጎት ምናልባት በጥቃቅና አነስተኛ ተደራጅቶ ወደ ስራ መግባት የሚፈልግ ብዙ ወጣት ነው ያለው። አሁን ጫፍ ላይ ያለ ይሄ በአንድ በኩል ሀገር ለማልማት ትጠቀምበታለ፣ በሌላ በኩል የፖለቲካ ድጋፍ ከፈለክ ለፖለቲካ ድጋፍ ትጠቀምበታለህ። ለማንኛውም አይነት ህዝባዊ ማደራጀት የተመቼ የህብረተሰብ ክፍል ነው ወጣቱ። ስለዚህ ስለ ማደራጀት ካወራን አንድ ለአምስት አንድ ማደራጀት ነው። አንድ ለአምስት እንግዲህ በዘገባይም ተመልክቸዋለሁኝ በስፋት አደረጃጀት ነው፣ ህዝባዊ አደረጃጀት ነው። ከዚህ በፊትም በተለያዩ የኢሲያ ሀገሮች በተለይ ኮሚኒዝምን በሚከተሉ ሶሻሊስትን ሶሻሊስት በሆኑ ሀገሮች በተግባር ላይ የዋለ ነው። የህዋስ አደረጃጀት የሚባለው ነው። የህዋስ አደረጃጀት እንዴት ነው እንግዲህ ህዋስ ስንል እንደ የሰው ተክለ ሰውነትን አናቶሚ የሚባለውን ማለት ነው። እሱን መሰረት ያደረገ አደረጃጀት ነው። ለምሳሌ አንድ ሰው በሙሉ ተክለሰውነቱ ህዋስ አለው። ከህዋስ ቀጥሎ ቲሹ አለ። ቲሹ ይሰባሰቡና ኦርጋን ይሆናል። ኦርጋን ይሰባሰብና ኦርጋኒዝሙን ሰውን ይፈጥራል ማለት ነው። የቁጥጥር ሰንሰለት ነው፣ ባጭሩ የቁጥጥር ሰንሰለት ነው። የልማት ሰንሰለትም ሊሆን ይችላል። ምንድን ነው ማህበረሰቡን ታደራጅና ቀጥታ የሆኑ የፖሊሲ አቅጣጫዎችን ካስቀመጥ ልዩነቱ እዚህ ላይ ነው ቀጥተኛ የሆነ የፖሊሲ አቅጣጫ አስቀምጠ ማህበረሰቡ ተደራጅቶ በራሱ ልማት ተሳታፊ እንዲሆን ማህበረሰቡ ደግሞ የህዝቡ ንብረት የራሴ ንብረት ነው ብሎ እንዲያስብ ያ ገንዘብ ደግሞ እንዴት አገልግሎት ላይ እንደሚውል የምትመለከትበት ነው። አሁን ለምሳሌ ኒውዮርክ ከተማ ብትሄድ፣ ኒውዮርክ ሲቲ እንዳለ ግዛቱ የሚተዳደረው በማህበረሰብ ወኪሎች ነው። ማህበረሰብ ወኪሎች ሲባል እንደዚህ ዝም ብሎ በምርጫ ሳይሆን የዛ ሰፈር ሰዎች ይሰበሰቡና ልክ ኢትዮጵያ መንግስት መንገድ አልሰራ ሲል ወይ ፖሊስ ጣቢያ አላቋቁም ሲል ሰው ከኪሱ ገንዘብ ያዋጣና መንገድ ይሰራል። ልክ እንደዛ እንደሚያደርገው ሁሉ ማህበረሰቦች ይደራጁና ኮሚኒቲ ቦርድ ይሏቸዋል። እነሱ በየማህበረሰቡ ውስጥ እየሄዱ በየሰፈራቸው እየሄዱ በመንግስት በፌዴራል መንግስቱ ወይም ደግሞ በከተማው መንግስት ወይም ደግሞ በግዛቷ መንግስት የሚሰሩ ስራዎችን ያቀላጥፋሉ። እና ደግሞ ለመንግስቱ ለአስተዳደሩ፣ ለህዝቡ መረጃ ያቀባብላሉ። በመሰረታዊ ጉዳይ አደረጃጀቱ ችግር የለውም። ግን ምን ሊሆን ይችላል? ለልማት የልማት ሰራዊት ነው እንዲያውም የሚባለው። አሁን የልማት ሰራተኞችን ብታነጋግር በአንድ በኩል አንድ ለአምስት የልማት ሰራዊት ይሉሃል። መምህራንን ስታነጋግር፣ እኔ በዘገባ ያነጋገርኩት አንድ ለአምስትማ ተማሪና መምህራን እንደዚሁም የጥበቃ ሰራተኞች ችግሮቻቸውን የሚፈቱበት አምድ ነው። አዲስ አበባ ዩኒቨርሲቲ ሄጄ ሰዎች አነጋግር ያሉ አዲስ አበባ ዩኒቨርሲቲ ሄደ ሰዎች ስታነጋግር በአንድ ለአምስት ውስጥ አሉ። ፖለቲካ በመሀላችን ውስጥ አይገባም ብለው ይነግሯሃል። በሌላ በኩል ደግሞ የምርጫ ግብረ ኃይል ደግሞ አንድ ለአምስት ተደራጅቶ በስራ ላይ እንደዋለ በተለያዩ ቦታዎች ሄደን በዘገብንበት ወቅት ተመልክተናል። የተቃዋሚ ፓርቲዎችም ያነሱታል። አስታውሰህ ከሆነ የሰማያዊ ፓርቲ ወኪል የተናገሩት አለ የምርጫው ቀን ማታ አንድ ለአምስት ስራዋን ሰራች። ይሄ አጠቃላይ የምርጫውን ሁኔታ በግልጽ ያሳየዋል ብዬ አስባለሁ እና በዚህ አደረጃጀት ውስጥ ደግሞ ቅድም ከስራ አጥነትና ከስራ ፍለጋ እንደዚሁም ደግሞ ከምጣኔ ሀብት ተሳትፎ ጋር የተያያዘ ጥቅም ከወጣቱ ጋር አለ። ስለዚህ ወጣቱ ወደ ስራ ሲመጣ ዩኒቨርሲቲ ተማሪ ሆነ ስትመረቅ እንደ አዲስ አበባ ባቡር ስራ ላለመፍታት ከፈለግ እንደዚያ ይላሉ። በነገር ባቡሩ ባቡሩ ተመርቆ ስራ ፈቶ ይሄው እንደ ኮሌጅ ተማሪ ቁጭ ብሏል ይባላል። በዚህ አደረጃጀት ውስጥ በዚህም ባይሆን ደግሞ ሌላ ድርጅታዊ አደረጃጀት አለ። የድርጅቱ የእናት ፓርቲዋ አለች። ከስሩ ደግሞ በእናት ፓርቲዋ ስር ድርጅት አለ፣ መሰረታዊ ድርጅት አለ። በስሩ የተዋቀሩ የፖለቲካ ማንቀሳቀሻ አምዶች ናቸው እነዚህ። ስለዚህ ወጥ የሆነ የልማት መንገድ የለውም፣ ወይም ደግሞ ወጥ የሆነ የአስተዳደርና የመልካም አስተዳደር አምድ የለውም፣ ወጥ የሆነ ደግሞ የፖለቲካና የምርጫ አፈጻጸም አምድ የለውም፣ ይቀላቀላሉ። ስለዚህ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝን አረካ ድምፃቸውን ሰጥተው በትውልድ ስፍራቸው ሲወጡ ባገኘኋቸው ጊዜ የጠየቅኩት ጥያቄ አንዱ ተቃዋሚዎችም የሚያነሱት እኛም በዘገባችን የተመለከትነው ጉዳይ ነው። ገዥው ፓርቲ ኢህአዴግ የመንግሥት መዋቅርን በመጠቀም የህዝብ ሀብትን በመጠቀም እንደዚሁም ደግሞ የፌዴራል መንግሥት ሠራተኞችን እና ቢሮዎችን በመጠቀም ቅስቀሳ ያደርጋል ይላሉ ተቃዋሚዎች። ይህንን በግልጽ ትመለከታለህ። በተለይ ከአዲስ አበባ ወጣ ስትል የትምህርት ቤቶች ጽህፈት ቤት ኃላፊው ሶስት ወር ስራ ፈትቶ ኢህአዴግን ሊያስመርጥ ደፋ ቀና ሲል ተያላ። አባል ሊሆን ይችላል የኢህአዴግ አባል ሊሆን ይችላል ግን ሀላፊነት አለው ሀላፊነቱ ህዝባዊ ሀላፊነት ነው የመንግሥት ቢሮዎች የጤና ጥበቃ ቢሮ ስትሄድ ኢህአዴግን ይምረጡ የሚሉ በፖስተሮች በየቦታው ተለጥፈው ተለጣጥፈው ትመለከታለህ ምንድን ነው ይሄ አንድ ገዢው ፓርቲንና መንግስትን ያለመለየቱ አስተሳሰብ በተለይ እንደዚህ ከላይ ያሉትን ፖለቲከኞች በማታናግር ጊዜ ወደ ወረዳ፣ ዞን፣ እንደዚህ ጎጥ ድረስ በምትወርድበት ጊዜ ይሄ ልዩነት ደብዝዟል። ደብዝዞ አንድ ሆነው ታገኛቸዋለህ። ይሄ ገዢው ፓርቲ አቅም እንዲኖረው፣ ተቃዋሚ ፓርቲዎች ደግሞ በእነኚህ አምዶች ውስጥ ገብተው መስራት ስለማይችሉ የአቅም ችግር ይፈጥርባቸዋል። ሌላው ይህም ህዝባዊ ሀብት ነው የአነስተኛና ጥቃቅን ብድር ጉዳይ ነው። አነስተኛና ጥቃቅን ብድርን ለማህበረሰብ ማቅረብ መልካም ፖሊሲ ነው። መልካም ፖሊሲ ብቻ ሳይሆን እሰየው የሚባል ሀገር የሚያለማ በተለይ ደግሞ የሴቶችንና የወጣቶችን እንደዚሁም ደግሞ በምጣኔ ሀብቱ ውስጥ ተገለው የኖሩ ማህበረሰቦችን የምጣኔ ሀብት ተሳትፎ የሚያስፋፋ ፖሊሲ ነው ግን ከዚህ ጋር ተያይዞ በምርጫ ወቅትና በተለያዩ ጊዜያት ደግሞ አሁን በአነስተኛና ጥቃቅን ተደራጅተው ሞተር ብስክሌት የሚያከራዩ ወጣቶች አሉ። ሰባት ስምንት ሆነው ቡና ደግሞ የጀበና ቡና የሚሸጡ አሉ። የምርጫ ቅስቀሳ ገጠር ለማካሄድ የተቃዋሚ ፓርቲ መሪ ሞተር ብስክሌት መከራየት ቢፈልግ ይለፈኝ ይለዋል። ፈገግ ብሎ ወጣቱ አከራዩ አከራዩ ሊያከራይ አይፈልግም። ስለዚህ እንደዚህ አይነት ማነቆች እንቅስቃሴውን ይገድባሉ። በሌላ ጎን ደግሞ የመንግስቱን የሕዝቡን ሀብትና ሰንሰለት ተጠቅሞ የገዢው ፓርቲ ሰዎች እንደዚህ አይነት ስራ ሲሰሩ በግልጽ ነው የምትመለከተው። በገጠር በሄድክበት አካባቢ ከአዲስ አበባ ወጣ ባልክበት አካባቢ፣ በአንዳንድ አካባቢዎች እንዲያውም አዲስ አበባም አካባቢ ጭምር ይሄ ልዩነት ግልጽ ነው፣ ነጥሮ የወጣ አይደለም። የተደባለቀ ታነሳቸው ነጥቦች አሁን ያለውን አገሪቱን ገጽታ የምንወያይበትን የወጣቱን መጪ ተስፋና የሚመረምሩ ጉዳዮች ናቸው የሚመለከቱት። ምናልባትም ከፖለቲካ ፍላጎት ከፖለቲካ አላማ መሻገር የሚገባቸው ናቸው። ግራና የተሰለፉ ክፍሎች የራሳቸውን የፖለቲካ ሀሳቦች ሊያራምዱ ይችላሉ። በተጨባጭ ያለው የሚሆነው ጉዳይ ግን ማንንም ግድ ሊል ይገባል፣ ከፖለቲካም በላይም ነውና ይሄ የገለጽከው አደረጃጀት ቅድም ካነሳሀው ትልቅ ነጥብ ጋር የሚያያዝ ይመስለኛል። አይነተኛ የህይወት መሻሻል ወይም ለውጥ ለማምጣት ትርጉም ያለው የፖለቲካ ተሳትፎ ብልሃል ትርጉም ያለው ተሳትፎ በሁሉም ደረጃ የሚያስፈልግ መሆኑ የሚያጠያይቅ አይመስለኝም። ግን በአደረጃጀት ደረጃ ያነሳቸው ጉዳዮች የግለሰብን ፍላጎትና ምርጫ እስካላካተቱ አሁን የኒውዮርክን አንስተሃል። ሌሎች አካባቢዎች የምናውቃቸው ተሳትፎች አሉ። መሰረታቸው የግለሰቦች ፍላጎት ነው አንድ ግለሰብ ፈልጎና መርጦ ሲያደርግና በዛ እንዲደራጅ ሲገደድ ውጤቱንም ጭምር የሚወስን ነውና ከዛ አንጻር ቁልፉ ችግር ወይንም ፈተና የሚመስለኝ መጠየቅም ያለበት እኔ ፈልጌ ነው ወይ፣ እንዳልከው ከምጣኔ ሀብት ጥቅም ጋር እንኳን ተሳስሮ አስገዳጅ ሁኔታ ከተፈጠረ ከእኔ ፍላጎት ያለፈ ነገር አለ ወይም የምርጫ ጉዳይ መሆኑ ያበቃል፣ የህልውና ጉዳይ ይሆናል። ስራ ፍለጋ ለማግኘት ካርድ ማግኘትና አለማግኘት የሚወስን ከሆነ የምርጫ ጉዳይ አይደለም ወይም የግል ፍላጎት ወይም ካርድ ማግኘትና አለማግኘት የሚወስን ከሆነ የምርጫ ጉዳይ አይደለም። ወይም የግል ፍላጎት ወይም ከማራምደው ከምከተለው መንፈሴ ሕሊናዬ ከሚፈቅድልኝ ጋር ተገናኘ ማለት አይደለም። እሱ ላይ ምን ይላል ወጣቱ ራሱ? ከባድ ነው ይሄ። ምክንያቱም በተወሰነ ደረጃ ደግሞ የሰውን ልቦናንም ማንበብ ይጠይቃል ይሄ ጉዳይ። ተገደው ነው እስከ ማለት አልደርስም፣ ልባቸውን ላነብ አልችልም። በጠየኳቸው ጊዜ ግን ተገደው እንዳልሆነ ይነግረዋል። በተወሰነ ደረጃ የስራ ዕድሎች ተከፍተውላቸዋል። በተወሰነ ደረጃ በተለይ በአነስተኛና ጥቃቅን መደራጀት የፈለጉና መስራት የፈለጉ ኑሯቸው እንደ ተሻሻለ ይነግሩሃል። የተሻላቸው ነገር አለ፣ ከእነሱ በምትነጋገር ጊዜ እንደምትረዳው። ግን ያንን ሳያደርጉ ቀርተው ይለፈኝ ብለው ያልነገሩ ሰዎች ደግሞ አሉ። ስለዚህ የእነሱን አሁን ማንበብ አትችልም፣ ምን እንደሆነ ጉዳዩ። ግን በአጠቃላይ በተለይ እንደዚሁ በለፍተቀደም ተቀደም ሰዎችን በምናነጋግር ጊዜ የሰማሁት በሀገሪቱ የምጣኔ ሀብት እድገት ደስተኛ እንደሆኑ፣ በሀገሪቱ ውስጥ የሚታዩ ለውጦች የእነሱ የራሳቸው የወደፊት ተስፋና ለውጥ እንደሆነ አድርገው እንደሚመለከቱ፣ ከምንም በላይ ደግሞ ሀገሪቱ ሰላም ሰፍኖባት በሰላም መኖሯ ለእነሱ ትልቅ ቦታ አለው ይነግሯሃል። በግልጽ ሀገሪቱ ሰላም ነች። ይነስም ይብዛም እድገት አለ። በዚህ እድገት ውስጥ መሳተፍ እንፈልጋለን። ይህንን እንድናሳትፍ የተፈቀደልን ደግሞ በዚህ መልኩ ስለሆነ በዚህ መልኩ እንገፋለን ይለዋል። አንድ ምሳሌ ልስጥ። ወጣት ቤተሰቦች የሚኖሩበት የገጠር አካባቢ ነው፣ ከጅማ ወጣ ብላ የምትገኝ በዘገባዬም በቪዲዮ ራሱ ድረገጻችን ላይ ያስቀመጥኑ ነው። ጅማ አካባቢ እንግዲህ በተለይ ደግሞ ከጅማ ወጣ ብሎ ደቡብ ህዝቦች በምንገባ ጊዜ ቦንጋ የምርጫ ትንቅንቅ ያለበት አካባቢ ስለነበረ ያን አካባቢ በስፋት ዘገባ እናቀርብ ነበረ። በዛን ጊዜ ጠቅላይ ሚኒስትሩ በየቦታው እየሄዱ የአውሮፕላን ማረፊያዎችን፣ መንገዶችን፣ ግድቦችን ይመርቁ ነበረ። በተለይ አንዱ ራሱ የምርጫ ስልት እስኪመስል ድረስ ነው። ጠቅላይ ሚኒስትሩ የዛን ቀን ወደ አምስት ስድስት ነገር ነው የመረቁት። ስለዚህ ያን ልንዘግብ እንሄዳለን። ስራችን ነው፣ የእኛ ስራ ነው ይሄ። ምክንያቱም መሰረተ ልማት ሲስፋፋ ለህዝብ አገልግሎት ያደርሳል። ይሄ ደግሞ ተያይዞ ሀገሪቱን የሚያስተዳድረው ፓርቲ ይሄንን እንዴት ከምርጫ ስልቱ ጋር እንደሚያስተሳስረው መመልከትም የኛ ስራ ነው። ይሄን ልንዘግብ እንሄዳለን። ከዛ በተጨማሪ ደግሞ ሌላ የእኛ ስራ አለ። በአንድ በኩል የአውሮፕላን ጣቢያን ማስፋፋት ጅማን ከቦንጋ የሚያገናኘው በጣም አስቸጋሪ የነበረው ሙሉ ቀን የሚፈጀውን መንገድ አሁን በሁለት ሰዓት ተሽከርካሪዎች እንዲያገናኝ ማድረግ ቀላል ነገር አይደለም። እነዚህ ስራዎች ተሰርተዋል። በሌላ በኩል ስትመለከት እኔ ሄድኩባት ሰፈር ውስጥ ንጹህ ውሀ አቅርቦት የላቸውም፣ ክሊኒክ በቅርባቸው የለም፣ ከከብት ጋር እየተጋፉ የኩሬ ውሀ ነው የሚጠጡት። በቪዲዮ መመልከት ይችላሉ። ቪኦኤ አማህሪክ ላይ ፌስቡክ ላይ ያለላቸው ድረ ገጻችንም ላይ አለ። የእኛ ሥራ እዚህ ላይ የሚሆነው በአንድ በኩል የአውሮፕላን ማስፋፊያ እየተከናወነ ነው፣ በሌላ በኩል ደግሞ የንጹሕ ውሃ አቅርቦት የሌላቸው ሰዎች አሉ። ሁለቱንም እናነጋግራለን። የጅማ ከተማ ነዋሪዎች ሆነው አውሮፕላን ጣቢያውን የሚገለገሉ ደስተኞች ናቸው። እንዲህ የአውሮፕላን ጣቢያ ዓለም አቀፍ የአውሮፕላን ጣቢያ እዚህ ከተሠራለን በጣም ነው ደስ የሚለን። እዚህ ጋር ደግሞ መጥተህ የንጹሕ አቅርቦት የሌላቸውን ሰዎች ስታነጋግር በተለይ መንግሥት በሚሰጣቸው አገልግሎት ፍጹም ደስተኞች አይደሉም። የንጹሕ አቅርቦት የላቸውም። ማዳበሪያ ዋጋ ተወድዶባቸው ከእነሱ አቅም ውጭ ሆኖ ማዳበሪያ መጠቀም ባለመቻላቸው ምርታቸው ወርዶባቸዋል። ግን ምርጫችሁ እንዴት ነው ሲባሉ፣ ያው እንግዲህ ያለውን ነው የምንመርጠው። እኛ ጋር የመጡትን የተቃዋሚ ፓርቲዎች ከአቅም የተነሳ እነዚህ ገበሬዎች ጋር አልደረሱም። ምረጡን ብለው አልመጡም፣ አልመጡም ይለዋል። ስለዚህ ከአቅም ጋር የተያዘ ሁኔታ አለ የምጣኔ ሀብት የሚታዩ የምጣኔ ሀብት እድገቶችን ከማስቀጠል ጋር የተያዘው ሁኔታ አለ። ከዛም አልፎ ደግሞ ከራሳቸው ሕልውናና ተስፋ ጋር ያያያዙበት ሁኔታ አለ። ስለዚህ እነኚህን ሁኔታዎች የያዘ ነው ለማለት ነው። መልካም። በአነጋጋሪነቱ ሌሎች ውይይቶችንም ይፈነጥቃል። ያ ወጣቶቹ ራሳቸው የየራሳቸውን አስተያየት መስመሩ በተለያየ መንገድ ክፍት ነው። አመሰግናለን ሄኖክ። እግዚአብሔር ስጥልን። አመሰግናለሁ ቆንጅትና ሉላ ለምሽቱ የተሰናዱት ቅንብሮች እነዚሁ ነበሩ። በቀጣይ መስተዋት ደግሞ ሌሎች ዝግጅቶችን ይዘን እንጠብቃችኋለን። እስከዚያው ግን ዝግጅቶቻችን ላይ ያሏችሁን አስተያየቶች ላኩልን። እነጻዊ ስልክ መስመራችን 202 205 9942 የውስጥ መስመር 14 ነው። በኢሜይል ለምትልኩልን ደግሞ ሆን አት ቪኦኤ ኒውስ ዳትካም ብላችሁ ብትልኩት ይደርሰናል። አሁን ማጠቃለያ ዜና አሰምተን እስከምንሰናበትባት የመጨረሻዋ ደቂቃ ተከታዩን ሙዚቃ እንጋብዛችሁ። ነገርና ገመድ ሲከራ ያምርበት አስኪ ተወታርጊው መላንድ ይገኝል እንደ እግዚአብሔር ሰላምታ እንደማይሰለቸው ሰላ አመልሽ ሰላ አድማጮች፣ አሁን የማጠቃለያ ዜና አሰማለሁ። ዓለም አቀፉ የወንጀል ፍርድ ቤት ጆሃንስበርግ እየተካሄደ ባለው የአፍሪካ መሪዎች ጉባኤ ላይ የተገኙትን የሱዳኑን ፕሬዚደንት ኦማር አልባሽርን ይዛ እንድታስር ደቡብ አፍሪካን ከጠየቀ በኋላ አንድ የሀገሪቱ ዳኛ ከሀገር እንዳይወጡ ለባለሥልጣናቱ ትእዛዝ ሰጥተዋል። ዳኛ ሃንስ ፋብሪክስ በዚህ ማዘዣቸው በዚህ ጉዳይ ላይ የመጨረሻ ውሳኔ እስኪሰጥ ድረስ ፕሬዚደንት አልባሽር የደቡብ አፍሪካ ሪፑብሊክን ለቀው ከመውጣት ታግደዋል ብለዋል። የሱዳን ውጭ ጉዳይ ሚኒስትር ካማል ኢስማኤል በበኩላቸው ሲናገሩ ሚስተር ባሽር የመሪዎቹ ጉባኤ ዋና አጀንዳ ካበቃ በኋላ ወደ ሀገራቸው ይመለሳሉ ብለዋል። ሚስተር ባሽር ሁለት የስር ማዘዣዎች የተቆረጡባቸው መሆኑን ያስታወሰው አይሲሲ እንደ አውሮፓውያን ዘመን አቆጣጠር በ2003 ዓ ም ዳርፉር ውስጥ የተቀሰቀሰውን ሕዝባዊ መነሳሳት ለመጨፍለቅ ወታደሮቻቸውን በመላክና አረብ ሚሊሺያዎችን በመደገፍ የጦር ወንጀልና ሰብዓዊ ፍጅት ፈጽመዋል ብሏል። የተባበሩት መንግስታት እንደሚለው በዚያ በድህነቱ በሚታወቅ አካባቢ በተካሄዱ ውጊያዎች ሦስት መቶ ሺህ ሰው ተገድሏል፣ ከሁለት ሚሊዮን በላይ ለስደት ተዳርጓል። አብዛኞቹ የጦርነቱ ሰለባዎች ደግሞ ሲቪሎች ናቸው ብሏል። የዓለም አቀፉ ወንጀል ፍርድ ቤት ፕሬዚደንት ሲዲኪ ካባ ዛሬ በመግለጫቸው ምንጊዜም ፍርድ ቤቱን በማጠናከር የቀጠለችው ደቡብ አፍሪካ በሱዳኑ መሪ ላይ የወጣውን የስር ዋራንት ተፈጻሚ ለማድረግ የሚያግዳት ነገር የለም ብለው እንደነበር ተዘግቧል። ሩሲያና ቻይና በቀድሞው የዩናይትድ ስቴትስ ደህንነት ሠራተኛ በኤድዋርድ ስኖደን ተሰርቀው የወጡ ከፍተኛ የምስጢር ሰነዶችን በእጃቸው አስገብተዋል ሲል ዘ ሳንዴ ታይምስ የተባለው የእንግሊዝ ጋዜጣ ዘግቧል። ይህም የብሪታንያ ባለሥልጣናት ሰላዮችን ጠላት ከሚሏቸው አገሮች እንዲያስወጡ አስገድዷቸዋል ሲል ጋዜጣው ያስረዳል። ብሪታንያ ይህን እርምጃ የወሰደችው ሞስኩ ኤድዋርድ ስኖደን እንደ አውሮፓውያን ዘመን አቆጣጠር በ2013 ዓ ም ከዩናይትድ ስቴትስ በኮበለለ ጊዜ ይዟቸው የወጣውን ከአንድ ሚሊዮን በላይ የሚስጥር ሰነዶች ማንበብ እንደቻሉ ከተዘገበ በኋላ ነው። ስኖደን ከጠፋ ከጥቂት ጊዜ በኋላ የሩሲያው ፕሬዝደንት ቭላዲሚር ፑቲን ጥበቃ እንዲያደርጉለት በጠየቀው መሠረት ጊዜያዊ የሩሲያ ክልላ ተሰጥቶት ቆይቷል። አሁን ግን ቋሚ የመኖሪያ ፈቃድ አግኝቶ በመላ ሩሲያ ግዛት የመዘዋወር ነፃነት አለው ተብሏል። ዜናው አበቃ። የአሜሪካ ድምጽ ራዲዮ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22ና በ25 ሜትር ባንድ ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም እዚህ ላይ ፈጸመ። ነገ ሰኞ በልዩ ፕሮግራማችን ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በ1131 መካከለኛ ሞገድ እንዲሁም በመደበኛው ፕሮግራማችን ደግሞ ከምሽቱ 3 ሰዓት ላይ መልሰን እስከምንገናኝ ያስተናገድ ናችሁ አሉላ ከበደና ቆንጂት ታየነን። ፕሮግራማችንን የመራልን ንጉሱ ታምሬ ነው። ደናደሩ ደናደሩ